ኢትዮጵያ በአስሮች የሚቆጠሩ ተቀባይነት ካለው ስነ ምግባር ተጻራሪ በሆነ ሁኔታ የሚንቀሳቀሱ ወላጆቻቸውን ያጡ ህጻናት ማሳደጊያዎችን ለመዝጋት እያቀደች መሆኑን የአዲስ አበባ ሪፖርተራችን ፒተር ሃይንላይን ያስተላለፈው ዘገባ የመጀመሪያ ክፍል ቀደም ሲል መተላለፉ ይታወሳል። ያንን በማጭበርበርና በወንብድና አድራጎት ታጭቋል የተባለ እንዲያም ስር ሰዶ መንሰራፋቱና በገንዘብ ጥቅምም መተሳሰሩ የሚነገርለትን አሰራር ለማጽዳት ዓለም አቀፍ ድጋፍ ሊያስፈልግ እንደሚችል ፒተር በዘገባው ሁለተኛ ክፍል ጠቅሷል። ሰሎሞን አባተ ነው የያዘው። ድሃይቱ ሀገር በበረከተ የውጭ ወረት እየነቀዘ ባለው ማኅበራዊ መዋቅር ላይ ዐይኗን ስታሳርፍ ሲል ፒተር ሃይንላይን የሰየመው ዘገባ እነሆ በሁለተኛ ክፍሉ። ይህ የሚያማልል ጮማ ሥራ ፈረንጆቹ ሀትኬክ ይሉታል፣ እንዴት እንደ ተመነደገ ያሳየናል። ይህን የህፃናት ድምፅ የምትሰሙበት ቦታ የተባለው ማሳደጊያቸው አይደለም። ባልደረባ የፒተርም ሲተርክ እንዲሁ ነው ያለው። ቦሌ ዓለም አቀፍ አይሮፕላን ጣቢያን ከመዋለ ህፃናት ጋር ለማምታታት የሚዳዳበት ጊዜ ጥቂት አይደለም። በየቀኑ በአማካይ ዐሥራ ሁለት ኢትዮጵያውያን ሕፃናት በአዳዲሶቹ የአውሮፓና የአሜሪካ ፈረንጅ አሳዳጊዎቻቸው ዕቅፍ ውስጥ እየሆኑ በዚህ በኩል ያልፋሉ ወደ መጻኢ ሕይወታቸው ይበራሉ። ግማሽ ለሚሆኑት መድረሻቸው ዩናይትድ ስቴትስ ነች። በቅርብ ዓመታት ውስጥ አሜሪካውያን አሳዳጊዎች የሚወስዷቸው የጉዲፈቻ ልጆች ቁጥር በግማሽ ያህል ቀንሷል፣ በዓለም ዙሪያ። ምክንያቱ በአንድ ወቅት እንዲህ እንደ ዛሬቱ ኢትዮጵያ እጅግ ገናና የነበሩት እንደ ጓቴማላ፣ ቪየትናምና ኔፓልን የመሳሰሉት አገሮች ይህንን የድንበር ዘለል ጉዲፈቻ ሥርዓታቸውን መዝጋታቸው ነው። እንዲዘጉ ያስገደዳቸው ደግሞ እጅግ ተባብሰው የተንሰራፉት የማጭበርበርና የንቅዘት አሰራሮች ናቸው። በተመሳሳይ ጊዜ ታዲያ የባህር ማዶ ጉዲፈቻ አባዜ ወደ ኢትዮጵያ ዞርና የጉዲፈቻው ታሪክ ድንገት ተመነጠቀና አሻቀበ። ከሰባት ዓመት በፊት ከባህር ዘለሎቹ የጉዲፈቻ ልጆች በዓለም ደረጃ ኢትዮጵያዊ የሚገኘው ከሁለት መቶ አንድ ነበር። ባለፈው ዓመት በፈረንጆቹ ከአምስቱ አንዱ ኢትዮጵያዊ ሕፃን ነበር። የአሳዳጊዎቹ ቀልብ ወደ ኢትዮጵያ ሲዞር በብዙዎቹ ሀገሮች ደግሞ አሰራሩ በችግሮች እየተሽመደመደ ወደቀ። እንደ ማንኛቸውም ሌሎች ደሃ ሀገሮች ሁሉ አውሮፓውያኑና አሜሪካውያኑ ለሚፈልጓቸው ሸጋ ሕፃናት ናጠጥ ያለ ገንዘብ ለማስጨበጥ ወደ ኋላ የማይሉትን አሳዳጊዎች የተትረፈረፈ ነዋይ ከማሳደድ ወደ ኋላ በማይሉና እንደ ፒተርም አባባል ንጽሕና በራቃቸው ሰዎች እየተሞላ የሚሄድ መሆኑን አሳይቷል። ሱዚ እና ቻንድለር ሳይመንስ አንድ የአስራ አምስትና አንድ የአራት ዓመት ወንድ ልጆችን ለማግኘት ታድለው ይዘዋቸው በዚህ ወር ወደ ሲያትል ዩናይትድ ስቴትስ ተመልሰዋል። ሙሉ ሥራ አዶፕሽን አድቮኬትስ ኢንተርናሽናል በተባለ የባህር ማዶ ጉዲፈቻ አፈላላጊ ድርጅት የተከናወነ ነበር። ይህ በምህፃር ኤኤአይ እየተባለ የሚጠራ በኢትዮጵያ ከሚገኙ ከሀያ መሰል ተቋማት አንዱ የሆነ በኢትዮጵያ መንግሥትና ዓለም አቀፍ ጉዲፈቻንም በተመለከተ በተደረሰበት የሕግ ስምምነት መሠረት ፍቃድ ያለው ተቋም ነው። በድርጅቱ በኩል ለጨረሱት ሥራ ሲነገር የሚሰሙትን አይነት ሕገወጥ ወይም ከሥነ ምግባር ውጭ የሆኑ ችግሮች እንዳልገጠሟቸው ቻንድለር ሳይመንስ ተናግረዋል። ሱዚም እኔም ኢትዮጵያ አንተውና የትም የአፍሪካ ሀገር ውስጥ ከዚህ ቀደም አልነበርንም። ለእኛ ታዲያ ሁኔታው አይኖቻችንን የገለጠልን ነበር። ነገሮች ሊበላሹ አስቀያሚ ሊሆኑ በግልጽ ማየት ይቻላል ይመስላል እኛ ግን ያላጋጠመንም። ይሁን እንጂ የሁሉም ታሪኮች መጨረሻ ሁልጊዜ ሰናይ ድምዳሜ ሊሆን አይችልም። ኢትዮጵያ ውስጥ ስላሉ የተበላሸ ስምና አሰራር ስላላቸው ወኪሎች ያሏቸውን አስፈሪና አስደንጋጭ ተሞክሮዎች የሚያጋሩ የጉዲፈቻ ወላጆች ወይም አሳዳጊዎች ድጋፍ ቡድኖች በኢንተርኔት እየወጡ መናገር ጀምረዋል። እንዲያውም በእጅጉ በዝተዋል። እነዚህ በደል እንደ ደረሰባቸው የሚናገሩ አሳዳጊዎች በየደረጃው መጭበርበራቸውንና መታለላቸውን ሊያሳድጉት ኃላፊነት የሚወስዱለት ልጅ ሁኔታና ዕድሜ የተነገራቸው አለመሆኑን፣ የበዙ ድብቅ ክፍያዎች መኖራቸውን፣ ሰብሳቢ የለውም የተባለው ሕፃን እውነትም ወላጁን ያጣ አለመሆኑን እየተነተኑ ይተርካሉ። የፌዴራል ፍርድ ቤት ዳኛ ራሂላ አባስ ይህንን የጉዲፈቻ ስርዓት የሚያስፈጽመውን የኢትዮጵያ ችሎት የሚያስችሉ ብቸኛ ዳኛ መሆናቸውን ዘገባው ጠቁሟል። ማጭበርበርን ለመከላከል ፍርድ ቤቱ ሊያደርግ የሚችለው ብዙ ነገር የለም ይላሉ ዳኛዋ። የሚጠረጥሯቸው ምስክሮች ችሎት ፊት ቀርበው ሲዋሹ፣ በይፋ የተረጋገጡላቸው ሰነዶች የሐሰት መሆናቸውን እያወቁ ማድረግ የሚችሉት ነገር እንደሌለ ዳኛዋ ይናገራሉ። አንዳንድ ቤተሰቦች ስለ ታሪካቸው መዋሸትን ይመርጣሉ። እንደሚመስለኝ ምክንያቱ የከበደ ድህነታቸው ነው። ከወላጆች አንደኛው ሞተዋል ወይም የለም ብለው ከሚዋሹባቸው ምክንያቶች አንዱ ይሄ ነው። ይዋሻሉ። ባሌ ሞቶብኝ ብለው ምስክር ይዘው ይመጣሉ። ምስክሩን ማመን አለብን። ሌላ የምናደርገው ነገር የለም። ምናልባት ዘግይቶ ይጋለጥ ይሆናል። ሕፃኑ ግን ተመልሶ ወደ ቤቱ ስለማይገባ ባለስልጣናቱ የእያንዳንዱን ሕፃን ታሪክ ላያውቁ ይችላሉ። ይህንን የጉዲፈቻ ስራ አዲስ አበባ የሚገኘው የኢትዮጵያ ኤምባሲ ለሁለት ዓመታት ያህል በቅርብ ሲከታተለው ቆይቷል። ኤምባሲው ኢትዮጵያ ውስጥ በሚካሄደው የጉዲፈቻ አሰራር ላይ ተጽዕኖ ማሳደር አይችልም። ይሁን እንጂ በራሱ ጥናት ብልሹ ተዋንያን ያሏቸውንና ስነ ምግባር በጎደለው አድራጎት ውስጥ መሰማራታቸውን እናውቃለን ያሏቸውን ግለሰቦችና ተቋማት ነጥለው ማውጣት መቻላቸውን የቆንስላው ክፍል ባለስልጣናት ይናገራሉ። በኢትዮጵያ የጉዲፈቻ ጉዳይ ዌብሳይት ላይ አራት የማስጠንቀቂያ መልእክቶችን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ የአውሮፓውያኑ ዓመት አውጥቷል። አንድ በማጭበርበርና በሐሰተኛ ሰነዶች የተጠረጠረ ወላጆቻቸውን የአጡ ሕፃናት ማሰደጊያ ያቀረባቸውን ጉዳዮች ለመፈተሽና ለመመርመር በሚወስደው ጊዜ ምክንያት የሌሎችም የጉዲፈቻ ሂደት ሊጓተት እንደሚችል በአዲስ አበባ የአሜሪካ ኤምባሲ ለሁሉም ተቋማት ደብዳቤ በትኗል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሕፃናት ጉዳዮች ከፍተኛ አማካሪ አምባሳደር ሱዛን ጄኮብስ በስልክ ተጠይቀው ነበር። እነዚያ የጉዲፈቻ አስፈጻሚ ድርጅቶች ስለያያዟቸው ሕፃናት በሚቀርቡ ማንኛቸውም ጉዳዮች በተጠያቂነት ሊያዙ ይገባል ይላሉ። adoption service providers responsible for what የጉዲፈቻ አገልግሎት የሚሰጡትን ድርጅቶች ሰራተኞቻቸው ስለሚፈጽሟቸው አድራጎቶች፣ ስለሚደግፏቸውም የህጻናት ማሳደጊያዎች ተጠያቂ አደርጋቸዋለሁ። ለህጻናት ዋጋ መክፈል ወይም ባለስልጣናትን መደለል ህገወጥ ተግባር ነው። በእርግጥ በአንድ ደሃ ሀገር ውስጥ ብዙ የሚያማልል ነገር አለ። አብዛኞቹ ወላጆች ግን ልጆቻቸውን ለመሸጥ ይፈልጋሉ ብዬ አላምንም። በሀገር ዘለል ጉዲፈቻ ስራ ላይ የተሰማሩ ድርጅቶች ሁሉ ከሄግ ፍቃድ ሊኖራቸው እንደሚገባ አምባሳደር ጄከብስ ይመክራሉ። ይህም አሜሪካውያን ቤተሰቦች እውነትም ድጋፍና የቤተሰብ እንክብካቤ የሚያስፈልጋቸውን የኢትዮጵያን ህጻናት እንዳያሳድጉ ሊያደርግ ከሚችል የከፋ ውሳኔ ይጠብቀናል ባይ ናቸው። እነዚያን የህግ እውቅና የሌላቸውን በአስሮች የሚቆጠሩ የህፃናት ማሳደጊያዎች ወይም የጉዲፈቻ ተቋማት ነቅለው ለማውጣትና ለመዝጋት ድ እንዳላቸው የኢትዮጵያ ባለሥልጣናት መናገራቸው ተዘግቧል። በእርግጥ ይህ መቼ እንደሚፈጸም አልጠቆሙም። ይሁን እንጂ ይህንን አሰራር ለመንከባከብና ለመጠበቅ በመንግስታቱ ድርጅት የሕፃናት ፈንድ ዩኒሴፍ ከኢትዮጵያ መንግሥት ጋር እየሠራ መሆኑ ይታወቃል። በአዲስ አበባው የዩኒሴፍ ቢሮ የሕፃናት እንክብካቤ ኃላፊ ዳግ ዌብ እንደሚሉት የሕፃናት ማሳደጊያዎችን መዝጋትን የሚመስሉ ተግባራት መከናወን ያለባቸው በጥንቃቄ ነው። ካልሆነ አለበለዚያ የእነዚያን እንዲሁም ለአደጋ የተጋለጡ ሕፃናትን አላስፈላጊ በሆነ ሁኔታ ያለ መጠለያና መጠጊያ ማፈናቀል ሊከተል ይችላልና። የሕፃናት ማሳደጊያዎች ፈጥነው ከተዘጉ ሕፃናቱ በከፋ ሁኔታ ሊፈናቀሉና ያለ ተመልካች ሊበተኑ ይችላሉ። እኛ ይህንን በብዙ የተለያዩ ገጽታዎች ተመልክተነዋል። ለፍትህ ሚኒስቴርና ለሴቶች ጉዳዮች ሚኒስቴር መስሪያ ቤቶች ድጋፍ ለመስጠት ዝግጁ ነን። ጉዳዩ በእጅጉ ያሳስበናል። ከተቋማቱ ውጭ የሚሆኑ ህጻናትን በተመለከተ ድጋፍ እንድንሰጥ ባለፉት ጥቂት ሳምንታት ውስጥ በይፋ ጥያቄ ቀርቦልናል። ይህንን የተበላሸና የተሰበረ ስርዓት በመጠገን በኩል ኢትዮጵያ የስኬት ታሪክ አርአያ ልትሆን እንደምትችል ዳግ ዌብ ያላቸውን ተስፋ ሲገልጹ፣ ይህም የሚከናወነው እነዚያን የውጭ ጉዲፈቻ አገልግሎት ወደ መዝጋት ሳትሄድ ሊሆን እንደሚችልም አመልክተዋል። የከፋ እርምጃ ነው እርሱን የሚሉት there's always going to be some room for fraudulent activity to take place. መቼም የማጭበርበር ሥራ ምንጊዜም ሊኖር የሚችልባቸው ቀዳዳዎች አይጠፉም። ሊኖር አይችልም የሚል ማረጋገጫ መስጠትም አንችልም። አሁን ያለው አሰራር ግን መጨረሻ ይሆናል። ሥርዓቱን ማጽዳት የምንችልበትን ዕድል ወዳገኘንበት ምዕራፍ ገብተናል። የህግ ክትትልና ቁጥጥር ሊጨምር ይገባል። የመንግሥት አቅም ሊጠናከር ይገባዋል። እንዲህ አይነቶቹን ተዋንያን ማቆም የሚችል አቅም ሊኖረው ይገባል። መጪዎቹ አስራ ሁለት ወራት በእውነቱ ወሳኝ ይሆናሉ። የኢትዮጵያ ባለሥልጣናት እርምጃ የሚወስዱበትን ጊዜ ከመግለጽ ያፈግፍጉ እንጂ በዓለም አቀፍ ድጋፍ ግን ይህንን የተሰበረ ሥርዓት እንደሚጠግኑት በእርግጠኝነት ይናገራሉ። የሕፃናት መብቶች ጠባቂው ድርጅት ዳይሬክተር ማኅደረ ቢተው እንዲህ አሉ። ቁርጠኝነቱ አለን፣ መረጃው አለን። እናም በአንድ የተወሰነ ጊዜ ይህንን ሕገ ወጥ አድራጎት እናቆመዋለን።